የዲደብልዩ ዜና ጤና ይስጥልኝ አድማጮች። በቅድሚያ አርስተ ዜናው እንሆ። ኢትዮጵያ ውስጥ ፌዴራል ዲሞክራሲያዊ ፓርቲ የተባለ አዲስ የፖለቲካ ድርጅት በመስራት ላይ መሆኑን ፖለቲከኛ ደስታ ዲንቃ ዛሬ ለዶቼ ቬለ ተናገሩ። በኢራን በአገር አቀፍ ደረጃ የተቀሰቀሰውን ህዝባዊ ተቃውሞ መንግስት ማብረዱን አስታወቀም። ለቀናት ከዘለቀ ውጊያ በኋላ የሶሪያ ጦር አሌፖን ሙሉ በሙሉ መቆጣጠሩን አስታወቀ። የኩርድ ተወካዮች ግን ይህንን አጣጥለው ውጊያው ቀጥሏል ብለዋል። ችግር ላይ ያሉት የጋዛ ሰርጥ ነዋሪዎች ሁኔታ በዚህ በክረምቱ ወቅት ይበልጥ መባባሱን የጀርመን ቀይ መስቀል ድርጅት አስታወቀም። ሩሲያና ዩክሬን ሌሊቱን አንዳቸው ሌላቸው ላይ በሰነዘሯቸው የድሮን ጥቃቶች በሰውና በንብረት ላይ ከባድ ጉዳት ደረሰም። የጂ 7 ጉባኤ ለትራምፕ ልደት ሲባል አንድ ቀን ተገፋ። ጉባኤው በጎርጎር ሲሆን አቆጣጠር ከሰኔ 15 እስከ 17 ይካሄዳል። ዜናው በዝርዝር ፌዴራል ዲሞክራሲያዊ ፓርቲ የተባለ አዲስ የፖለቲካ ድርጅት በምስረታ ላይ መሆኑን የሀሳቡ ጠንሳሽና ሂደቱን የሚያስተባብሩት ፖለቲከኛ ደስታ ዲንቃ ዛሬ ለዶችቨለ ተናገሩ። አዲሱ ፌዴራል ዲሞክራሲያዊ ፓርቲ እየተቋቋመ ያለው በሁለት የኦፌኮ የቀድሞ የማዕከላዊ ምክር ቤት አባላት፣ ከዚያ በፊት ደግሞ በስራ አስፈጻሚ ውስጥ የነበሩ ሰዎችና ሌሎችም ነው ተብሏል። ፖለቲከኛ ደስታ ዲንቃ የህዝብና የሀገር ጥያቄ ሳይስተካከል በመቅረቱ ይህን ፓርቲ እያቋቋምን እንገኛለን ብለዋል። አንዱ የበላይነት ሌላው የበታችነት በሚሆን ማንገድ ሳይሆን ህግን መሰረት ባደረገና በህግ ደግሞ የተሰጡትን ግዴታዎችን እና መብቶችን ማዕከል ባደረገ ሁኔታ ሊንቀሳቀስ የሚችል የፖለቲካ ፓርቲ ለመስረት ነው እየተንቀሳቀስን ያለ ነው። በመሰረታ ላይ የሚገኘው ይኸው ፌዴራል ዲሞክራሲያዊ ፓርቲ የተባለ አዲስ የፖለቲካ ድርጅት በዚህ ዓመት በሚደረገው ምርጫ መሳተፍ አልሞ እንደነበር የተናገሩት አቶ ደስታ አሁን ባለንበት ሁኔታ ግን በቀጣዩ ምርጫ ስለመሳተፋችን እርግጠኛ አይደለሁም ብለዋል። የፓርቲ ምስረታ ስራው ከአንድ አመት በፊት መጀመሩን የገለጹት አስተባባሪው የአስር ሺህ አባላት ስብሰባ ተጠናቋል፣ መተዳደሪያ ደንብ፣ አርማ፣ ስያሜና የመመስረቻ ጽሁፍም ተዘጋጅቷል ብሏል። አድማጮች ከዓለም ዜና በኋላ ዝርዝር ዘገባ ይኖረናል። በኢራን በአገር አቀፍ ደረጃ የተቀሰቀሰውን ህዝባዊ ተቃውሞ መንግስት ማብረዱን አስታወቀ። በመንግስት የሚተዳደረው የኢራን መገናኛ ብዙሀን ኢራፕ ኒውስ እንደዘገበው አብዛኞቹ የሀገሪቱ ከተሞች በተረጋጋ ሁኔታ ላይ ይገኛሉ። አልፎ አልፎ በአንዳንድ አካባቢዎች የታጠቁ አሸባሪዎች ያሏቸው ተቃዋሚዎች የህዝብን ደህንነት ለማደፍረስ ሞክረዋል። እንደዛም ሆኖ በጸጥታ ኃይሎችና በህዝብ ድጋፍ ኃይል የተቀላቀለበት ግጭት ውስጥ ሳይገባ ቀርቷል ተብሏል። የኢራን መንግስት በአገር አቀፍ ደረጃ የኢንተርኔት አገልግሎትና የስልክ መስመሮችን በመስጋቱ የተነሳ መረጃ የማግኘት ውስንነት አለ። የኢንተርኔትና የስልክ መስመሮች ከመዘጋታቸው በፊት በማህበራዊ መገናኛ ብዙሀን የተጋሩ ቪዲዮዎች እንደሚያሳዩት እንደ ቴህራንና ማሻድ ባሉ ትላልቅ ከተሞች ሰዎች መንግስትን ለመቃወም አደባባይ ወጥተው ነበር። ኢራን ውስጥ ለ13 ቀናት በዘለቀው ህዝባዊ ተቃውሞ በትንሹ 65 ሰዎች መሞታቸውን የመብት አቀንቃኞች ተናግረዋል። ከ2300 የሚበልጡ ሰዎች ደግሞ በቁጥጥር ስር ውለዋል ተብሏል። ለቀናት ከዘለቀ ውጊያ በኋላ የሶሪያ ጦር አሌፖ ከተማን ከኩርድ ተዋጊዎች ሙሉ በሙሉ ነፃ ማድረጉን ዛሬ ጠዋት አስታወቀም። የኩርድ ተወካዮች የሶሪያ ጦርን መግለጫ አጣጥለው ውጊያው ቀጥሏል ብሏል። የሶሪያ መንግስት ኃይሎችና የኮርድ ተዋጊዎች ከማክሰኞ አንስቶ በሚሊዮን የሚቆጠር ህዝብ በሚኖርባት የሶሪያ ጥንታዊ ከተማ አሌፖ ላይ እየተፋለሙ ይገኛሉ። እንደ አዣንስ ፍራንስ ዘገባ በውጊያው ከ20 በላይ ሰዎች ተጎድተዋል። እንደ ዜናው ታሩ መረጃ በአካባቢው የተካሄደውን ውጊያ ሸሽተው የተሰደዱ ሰዎች ቁጥር 1620 ደርሷል። ለቀናት በአሌፖ የዘለቀው ውጊያ ከአንድ ዓመት ገድማ በፊት የቀድሞው ፕሬዚዳንት በሽር አልአሳድ ከስልጣን ከተወገዱ በኋላ ከባዱ ነው ተብሏል። በከተማዋ ለአርብ አጥቢያ ለተወሰኑ ሰዓታት የተኩስ አቁም ተግባራዊ ሆኖ ነበር። እንደ የመንግስት ገለጻ ይህ የሆነው የኩርድ ተዋጊዎች አሌፖን በፈቃደኝነት ለቀው እንዲወጡ እድል ለመስጠት ነው። ይሁንና የኩርድ ተወካዮች ለመልቀቅ ምንም አይነት ፍላጎት እንደሌላቸው አጽንኦት ሰጥተዋል። አድማጮች የምትከታተሉት ከዶቼ ቬለ ደብሊው የሚተላለፈውን የዓለም ዜና ነው። ቀድሞውንም ችግር ላይ ያሉት የጋዛ ሰርጥ ነዋሪዎች ሁኔታ በዚህ በክረምት ወቅት ይበልጥ መባባሱን የጀርመን ቀይ መስቀል ድርጅት አስታወቀ። ደካማ የሰብአዊ እርዳታ አቅርቦት ተጨምሮበት የክረምት ወራቱ በተለይ ለህጻናት፣ ለተጎጂዎችና ና ለአረጋውያን ከባድ ሆኗል ሲሉ የጀርመን ቀይ መስቀል ድርጅት ፕሬዚደንት ሄርማን ግሮኸ ለአንድ የጀርመን ጋዜጣ መግለጻቸውን የጀርመን ዜና ምንጭ ዲፒ ዘግቧል። አሁንም ምግብ፣ የህክምና ቁሳቁስና መድኃኒት፣ መብራትና ውሃ እጥረት አለ ሲሉም የቀድሞው የጀርመን ጤና ጠበቃ ሚኒስትር ግሩህ አሳስበዋል። ግሩህ እንዳሉት ከተኩስ አቁሙ በኋላ የሰብአዊ እርዳታ ሁኔታው በጋዛ ሰርጥ ቢሻሻልም በየዕለቱ የሚያስፈልጉ ስድስት መቶ የጭነት መኪና ሰብአዊ እርዳታዎች እስካሁን ሊሟሉ አልቻለም። እንደ ድንበር የለሽ የሐኪሞች ቡድን ገለጻ በጋዛ ሰርጥ የሕክምና አገልግሎት እጦት ትልቅ ችግር ፈጥሯል። የቡድኑ ዋና ዳይሬክተር ክርስቲያን ካትሰር ብዙ ፍልስጤማውያን ሊታከሙ በሚችሉ በሽታዎች እየሞቱ ነው ሲሉ ለጀርመን ጋዜጣ ተናግረዋል። የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረ በኋላ የእስራኤል ወታደሮች በጋዛ ቢያንስ 439 ፍልስጤማውያንን ገድለዋል ሲል በሐማስ የሚመራው የጤና ጥበቃ ሚኒስቴር ትናንት አስታውቋል። ሆኖም የሟቾቹ ቁጥር በገለልተኛ ወገን አልተረጋገጠም። ሩሲያና ዩክሬን ሌሊቱን አንዳቸው ሌላቸው ላይ በሰነዘሯቸው የድሮን ጥቃቶች በሰውና በንብረት ላይ ከባድ ጉዳት ደረሰ። በደቡብ ምስራቅ ዩክሬን የዲኒፕሮ ፔትሮቭስክ ክልል አስተዳዳሪ ኦሎክሳንደር ሃንሻ እንዳሉት በክልሉ ዋና ከተማ ዲኒፕሮ ሶስት ሰዎች ቆስሏል። በከተማዋ በሚገኝ የኃይል አገልግሎት አቅራቢ ላይ በደረሰ ጉዳትም የኤሌክትሪክ አቅርቦት መቋረጡ ተዘግቧል። የክልሉ አስተዳዳሪ ሃንሻ 27 ሰው አልባ አውሮፕላኖችን ማክሸፍ መቻሉንም ተናግሯል። በሩሲያ በኩል በዩክሬን ሰው አልባ አውሮፕላን ጥቃት አንድ የነዳጅ ማከማቻ የእሳት ቃጠሎ ደርሶበታል። የሩሲያ ቮልጎግራድ ክልል አስተዳዳሪ ስለ ጉዳቱ መጠን ዝርዝር ውስጥ ሳይገቡ የአካባቢው ነዋሪዎችን በቃጠሎ ምክንያት ከስፍራው እንዲሸሹ መደረጉን ዛሬ ቅዳሜ ተናግሯል። ሩሲያ በዩክሬን ላይ ሰሞኑን የሰነዘረችውን ከፍተኛ ጥቃት ተከትሎ የተባበሩት መንግስታት የጸጥታው ምክር ቤት ለሰኞ አስቸኳይ ስብሰባ ጠርቷል። ሩሲያ መካከለኛ ርቀት ያለው ሚሳኤሏን ዩክሬን ላይ ዳግም ትናንት ተኩሳለች። የዩክሬኑ ፕሬዚዳንት ቮሎድሚር ዜሌንስኪ ይህ ለመላው አውሮፓ ስጋት እንደሆነ አሳስበዋል። የጂ 7 ጉባኤ ለትራምፕ ልደት ሲባል አንድ ቀን ተገፋ። የበለፀጉ ሀገራት የሚሳተፉበት የጂ 7 ጉባኤ እንደ ጎርጎሪዎስ አቆጣጠር ከሰኔ 14 እስከ 16 እንዲካሄድ ቀን ተቆርጦለት የነበረ ቢሆንም በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የሰማንያኛ የልደት በዓል ምክንያት ከታቀደለት ቀን እንዲገፋ መደረጉን የፈረንሳዊ የዜና ወኪል አዣንስ ፍራንስ ፕሬስ ዘግቧል። የትራምፕ የልደት በዓል ሰኔ 14 ቀን በዋይት ሀውስ ይካሄዳል። የዘንድሮው የጂ7 ጉባኤ በፈረንሳይ የሚካሄድ ሲሆን አዣንስ ፍራንስ ፕረስ እንደዘገበው ጉባኤው ከሰኔ 15 እስከ 17 እንዲዛወር ተደርጓል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮ ጉባኤው ወደ ሌላ ቀን የተገፋው ከጂ7 አጋሮች ጋር በተደረገው ምክክር መሆኑን ተናግረዋል። ይህ ዶቼ ቬለ ዲደብልዩ ነው። አድማጮች፣ አርእስተ ዜናው በድጋሚ እንሆ ኢትዮጵያ ውስጥ ፌዴራል ዲሞክራሲያዊ ፓርቲ የተባለ አዲስ የፖለቲካ ድርጅት በምስረታ ላይ መሆኑን ፖለቲከኛ ደስታ ዲንቃ ዛሬ ለዶችቨለ ተናገሩ። በኢራን በሀገር አቀፍ ደረጃ የተቀሰቀሰውን ሕዝባዊ ተቃውሞ መንግስት ማብረዱን አስታወቀ። ለቀናት ከዘለቀ ውጊያ በኋላ የሶሪያ ጦር አሌፖን ሙሉ በሙሉ መቆጣጠሩን አስታወቀም። የኩርድ ተወካዮች ግን ይህንን አጣጥለው ውጊያው ቀጥሏል ብለዋል። ችግር ላይ ያሉት የጋዛ ሰርጥ ነዋሪዎች ሁኔታ በዚህ በክረምት ወቅት ይበልጥ መባባሱን የጀርመን ቀይ መስቀል ድርጅት አስታወቀም። ሩሲያና ዩክሬን ሌሊቱን አንዳቸው ሌላቸው ላይ በሰነዘሯቸው የድሮን ጥቃቶች በሰውና በንብረት ላይ ከባድ ጉዳት ደረሰ። ዜናው በዚሁ አበቃ። መልካም ምሽት።